አንድ ስማቸው እንዳይገለጽ የፈለጉት ከቦሎጂ ጋንፎ የወረዳ በመስከረም ሁለት ሺህ አስራ አንድ በአካባቢ በነበረው ግጭት ተፈናቅለው በነቀምት ከተማ የሚኖሩት ግለሰብ እንዳሉት በወቅቱ በነበረው የጽጥታ መደፍረስ ንብረታቸው ሙሉ በሙሉ መውደሙን ና በአሁኑ ጊዜም ለተለያዩ ማህበራዊ ና ኢኮኖሚያዊ ችግሮች መጋለጣቸውን ገልጸዋል። ቀማሺ ዞን ቦሎጂ ጋንፎ ወረዳ ነው። መስከረም ሺህ አስራ አንድ አመት በክ ተፈናቀል ጥልለን ያለን አሁን ነቀምት ነው፣ ወለጋ ነቀምት ከአሁን ያው የክልል መንግስት ቦታ ደርሶ የኛም ችግር አልተረዳ ደነታችን አሁን ስጋት ነው። ለመመለስ ማስቸጋሪ ስለሆነ አሁን መመለስ አልቻለም። ምክንያቱም የተዘረፈ ንብረታችን ስለሆነ በጣም አስቸጋሪ ነው። በተጨማሪም ደግሞ አሁን ሰባተኛው ወር ሊኒ ስለሆነ እስካሁን ደግሞ ዛልትጋፈለለም። በተመሳሳይ በካማሺ ዞን ወረዳ በነበረዋል ለመረጋጋት ወደ ግልገል በለስ በመሸሽ ከስድስት ወራት በላይ ማስቆጠራቸውን የሚናገሩት ግለሰብ ደግሞ ጉዳያቸውን በተደጋጋሚ ለመንግስት ቢያቀርቡ ምላሽ አለመገኘታቸውን ነው የሚገልጹት እኔ ያልኩት ከያሶ ወረዳ ነው። መስከረም 2011 ላይ በተከሰተ ግጭት ምክንያት የሰላም ሁኔታ እስካሁንም አስጊ ደረጃ ላይ ነው ያለ። ክልሉ በአንድ በኩል ታጅባችሁ ወደ ቦታው ትመለሳላችሁ ይለናል። ታጅባችሁ ትሄዳላችሁ ማለት ደግሞ በተዘዋዋሪ የጸጥታ ችግር አለ ማለት ነው። የጸጥታ ችግር እያለ ደግሞ ወደ ቦታው እኛ ለመሄድ በጣም አስጊ ደረጃ ላይ ነው ያለን። ስድስት ወር ሞላን። ስድስት ወር እስካሁን ደሞዝ አልተሰጠንም። ወደ ቦታችሁ ትመለሳላችሁ ከማለት ውጭ እየተደረገልን የተለየ ነገር የመለም። ተደጋጋሚ ከሰብ ሰብስበናል ከተፈናቀልነ ጊዜ ጀምሮ በተደጋጋሚ ለተለያዩ አካላቶች ቅሬታ አቀርበነዋል፣ በማመልከቻም ጠይቀነዋል። ከዚህም ውስጥ ክልሉ መንግስት ጠየቅ መፍት ያንሰጥ ሲል በተደጋጋሚ ወደ ኢትዮጵያ ሰብአዊ መብት ኮሚሽን ሄደናል። ኢትዮጵያ ሰብአዊ መብት ኮሚሽን ደግሞ ደሞዛቸው ይከፈል የሚለውን ብቻ ወደዛ ጻፈልን። ከዛ ውጭ አፈጻጸሙ ላይም ክፍተት ስለነበረ እንደገና ወደ ኢትዮጵያ ሰብአዊ መብት ተመልሰን ስንጠይቅም የኢትዮጵያ ሰብአዊ መብት ከዚህ በዘለለ ማደርገው ሌላ የተለየ ነገር የለም ብሎ ነው የመለሰን። እስካሁን ድረስ በብዙ ስቃይ ላይ ነው ያለን ማለት ነው። የበንሻንጉል ጉሙዝ የሰላም ግንባታና ጸጥታ ቢሮ በበኩሉም ችግሩን ለመፍታት በምዕራብ ወለጋ በአሶሳና በካማሺ የሁለቱንም ክልሎች ህዝብና የአገር ሽማግሌዎችን ያሳተፈ የህዝብ ለህዝብ ግንኙነት፣ ባህላዊ እርቅና የተለያዩ የሰላም ኮንፈረንሶችን እያደረኩ ነው ብሏል የቢሮው የህዝብ ግንኙነት ዳይሬክተር አቶ ብራኑ አየለ በአምስት ወረዳዎች ተፈናቅለው ከነበሩት አራት መቶ በላይ ሰራተኞች ግማሽ ያህሉ መመለሳቸውን በመጥቀስ ችግሩን በዘላቂነት ለመፍታትም የክልሉ መንግስት እየሰራ ነው ብለዋል። እንደ አጠቃላይ ክልሉ ከክልል መንግስታት ጋር በተለይ ከኦሮሚያ ጋራ ጥብቅ ግንኙነት በማድረግ ግጭት የተፈጠረባቸው አካባቢዎችን ወደ ሰላም ቀጠናነት ለመመለስ ህዝባዊ ኮንፈረንሶችን እያካሄደ ነው። የእርቅ ህዝባዊ ኮንፈረንሶችን እስካሁን አራት የሚሆኑ ህዝባዊ ኮንፈረንሶች የተካሄዱ ሲሆኑ እነኛ ኮንፈረንሶችም አብዛኛው ግጭት ተፈጥሮባቸዋል ተብለው የተባሉ ቦታዎች ናቸው ተመርጠው የተደረገባቸው። በተለያዩ ሚዲያዎች ኮንፈረንሱም ለህዝብ ይፋ የተደረገበት ነገር ነበረ። በኮንፈረንሱም ላይ ያየ ነው የተመለከተ ነው። በስፍራውም ያልነው ነገር ግጭቱ የህዝብ እንዳልሆነ አንዳንድ ጥቅማቸው የተነካባቸው ግለሰቦች የጫሩት እሳት እንደነበረ እና ያ እሳት ግን ዛሬ ላይ ህዝቡ ግንዛቤውን ስላገኘ ና ተገቢ እንዳልሆነ ተዋልዶ ተጋብቶ ተዛምዶ ይኖር የነበረን ህዝብ ማቃረን፣ እርስ በርስ ማጣላት የማይቻል መሆኑን ተረድቶ እርቅ የፈጠረበት በባህላቸው፣ በወጋቸው በደም በመጨባበጥ ከዚህ በኋላ ዳግም ግጭት እንዳይከሰት ቃል ኪዳናቸውን ያደሱበት ሁኔታ ነው የነበረው። ክልሉ እንደ ክልል አጠቃላይ የተፈናቀሉ ሰራተኞች በማወኮሞ በኦዳ እና በካማሽ አምስቱም ወረዳዎች ወደ አራት መቶ ሀምሳ ሰዎች እንዳሉት ነው የምናውቀው። ከደሞዛቸው ጋር ተያይዞ የአራት ወር ደሞዝ ያልተከፈላቸው የነበሩትን ለጊዜው እዚህ አስቤዛ መግዣና ወደ ስፍራውም ሲመለሱ እንዳይቸግራቸው የሁለት ወር ደሞዛቸው እንዲከፈላቸው የሁለት ወር ሳይከፈላቸው የቆዩትን ደግሞ የአንድ ወር እንዲከፈላቸውና እዛው ስፍራ ላይ ከሄዱ በኋላ ክፍያቸው የሚፈጸምበት መንገድ እንደሚመቻች መግባባት ላይ ተደርሶ ነበረ። ከዛም ጋር ተያይዞ መንግስት ትራንስፖርት ራሱ አመቻችቶ ከጀባ ጋራ ወደ ስፍራው የመለሳቸው ሰዎች ሲኖሩ፣ ነገር ግን አንዳንዶች ጥሪውንም አክብረው ያልመጡም አሉ። እንዲሁም ደግሞ መጥተውም ደሞዙን ከተቀበሉ በኋላ ወደ ስፍራው ለመሄድ ያልፈለጉ ያሌዱ ልጆች አሉ። ዞሮ ዞሮ ግን አሁንም ቢሆን አካባቢው ሰላም ስለሆነና በተለያዩ ሁኔታዎች መግባባት ላይ እየተደረሰ ስለሆነ ያለው መንገድም፣ አልፎ አልፎ የሚመጡ መኪኖችም እየታዩም ስለሆነ ወደ ስፍራው የሚሄዱበት መንገድን ማመቻቸት ይቻላል። ለዲደብሊው የተጠናከረው ዘገባ ነጋሳ ደሳለኝ ከአሶሳ።